ፕሬዚዳንት ባራክ ኦባማ በጠቅላይ ፍርድ ቤቱ ዳኛ አንተኒስ ካሊያ ሞት ምክንያት የተረፈውን ቦታ ወይም ያልተያዘውን ቦታ ለመሙላት ሕግ በሚያዛቸው መሰረት በትላንትና ዕለት ሜርሊክ ጋርላንድን መርጠው አሳውቀዋል። ጃፍ ካስተር ያጠናቀረውን የዚህን ዘገባ ዝርዝር ሰለሞን አባቴ ያቀርበዋል። ፕሬዚደንቱ ዳኛ ጋርላንድ ምርጫቸው መሆናቸውን ከማሳወቃቸው በፊት ከሪፐብሊካኑም ከዲሞክራቶቹም የሕዝብ እንደራሴዎች እንዲሁም ከዳኝነት ጉዳዮች ሊቃውንት ጋር መምከራቸውን በቤተ መንግሥቱ ሮዝ መናፈሻ ውስጥ ንግግር ባደረጉበት ጊዜ ገልጸዋል። ዳኛ ሜሪክ ጋርላንድ በጥብቅና በነገረፈጅነትና በአቃቤ ሕግነት እንዲሁም በዲስትሪክት ኦፍ ኮሎምቢያ የፌዴራሉ ወረዳ ፍርድ ቤት ይግባኝ ሰሚ ችሎት ዳኝነት በሰሩባቸው ዓመታት የሪፐብሊካኑንም የዲሞክራቶቹንም ድጋፍና ክብር መጎናጸፋቸውን ፕሬዚደንት ኦባማ መስክረዋል። የህግ መወሰኛ ምክር ቤቱ ሪፐብሊካን አባላት የተሰናባች የሥልጣን ዘመኑ ሊጠናቀቅ ከአንድ ዓመት ያነሰ ጊዜ የቀረው ፕሬዚደንት ያቀረበውን እጩ ሹመት ጨርሶ እንደማያዩ ተናግረዋል። ፕሬዚደንቱ ግን እንደራሴዎቹ ይህንን አቋማቸውን ተመልሰው እንዲፈትሹና የእጩአቸውን ጉዳይ እንዲመለከቱ በአጽንኦት ጠይቀዋል። I simply asked Republicans in the Senate to give him a fair በቀላሉ እኔ ሪፐብሊካኑን የሴኔት እንደራሴዎች የምጠይቃችሁ የእጩዬን ሹመት ጉዳይ በመመልከት ፍትሐዊ እድል እንድትሰጧቸው ነው። ከዚያም እቀበላለሁ አልቀበለውም የሚል ቀላል የድጋፍ ወይም የተቃውሞ ድምፅ እንድትሰጡ ነው። ይህንን ሳታደርጉ ብትቀሩ ግን ህገ መንግስታዊ ግዴታቸውን መርገጥ ብቻ ሳይሆን የፍርድ ቤቱን ምልአተ ጉባኤ ለማሟላት የሚደረገው ጥረት ሰንካላ እንዲሆን ማድረጋችሁን ነው አድራጎታችሁ የሚያረጋግጠው። ይህ ማለት ሁሉም ነገር ለፖለቲካ ወገናዊነት ያደረ ነው ማለት ነው። ሁሉም ነገር ጋርላንድ ሳጋ እየተናነቃቸው ፕሬዚደንቱን አመስግነዋል። በዚሁ የዋይት ሃውስ ቤተ መንግሥት ስነ ሥርዓት ላይ ሲናገሩ የዳኞች ውሳኔ የሚመነጨው ከሕግና ከሕግ ብቻ ስለመሆኑ ሕዝብ እርግጠኛ መሆን አለበት ብለዋል። ዳኛ ጋርላንድ ለሕገ መንግስቱና፣ ለሕግ ታማኝነቴን ማረጋገጥ የሙያዊ ሕይወቴ የመሰረት ደንግያ ባለፉት አስራ ስምንት ዓመታት መሆን ስለምፈልገው የዳኛ አይነትም መሪ አርማዬ ነው። የሕግ መወሰኛ ምክር ቤቱ ዛሬ ለታጨውበት ሹመት ብቁ ነው ብሎ ካመነብኝ ወደ ፊትም በዚሁ መንገድ ለመቀጠል ቃል እገባለሁ። ለሕይወት ዘመን የተረጋገጠ ሥራ፣ የማይሻር የማይቀለበት ኃላፊነትና ሥልጣን ያላቸው ሰዎች ጥቂት ናቸው። በዩናይትድ ስቴትስ እንዲህ ያለ ሥልጣን ያለው የዳኝነቱ ሁሉ የበላይ የሆነው የጠቅላይ ፍርድ ቤቱ ዳኝነት ነው። ወይ በሞት አሊያም በራስ ፈቃድ ካልሆነ ይህ ሹመት የሕይወት ዘመን ሹመት ነው። በእርግጥ አንድ ጊዜ ብቻ በዩናይትድ ስቴትስ የመንግስትነት ታሪክ ልክ የዛሬ 111 ዓመት በአውሮፓውያን የዘመን አቆጣጠር በ1805 ዓመተ ምህረት ብቻ ሹምሽር ተካሂዷል። በአሁኑ ወቅት በዩናይትድ ስቴትስ የዕድሜ ዘመን የዳኝነት ሹመት አሰራር ላይ ሕዝባዊ ክርክር እየተካሄደ ነው። አንዳንድ ባለሙያዎች እንዲያውም ሕገ መንግስታዊ ማሻሻያ እንዲደረግ እየጠየቁ ነው የስልጣን ዘመኑ ገደብ ይበጅለት ሲሉ ይሟገታሉ። ለመሆኑ የጠቅላይ ፍርድ ቤቱ አሰራር ምን ይመስላል? ሼሊ ሽሌንደር ያጠናቀረችው ዘገባ አለ። ሄኖክ ሰማግዜር ያቀርበዋል። በዩናይትድ ስቴትስ ታላቁ ችሎት የጠቅላይ ፍርድ ቤት ነው። ዘጠኝ ዳኞች በሀገሪቱ የበላይ የሆኑ ሕጎችን ያጸድቃሉ፣ ይተረጉማሉ። ዘጠኙ የጠቅላይ ፍርድ ቤት ዳኞች በሌሎች ፍርድ ቤቶች በተወሰኑ ውሳኔዎች ላይ የመጨረሻ ፍርድ ያሳልፋሉ። በዚህ ምክንያት ዳኞቹ እጅግ ሰፊ ስልጣን አላቸው። የሕዝብን ኑሮ በቀጥታ የሚመለከቱና የሀገሪቱን አቅጣጫ የሚለውጡ ወይም የሚያጸኑ ውሳኔዎችን ያጸድቃሉ። ስልጣናቸው ደግሞ የጊዜ ገደብ የለውም። እስከ እድሜ ፍጻሜያቸው ድረስ። የዩናይትድ ስቴትስ ሕገ መንግሥት የጠቅላይ ፍርድ ቤት ዳኞች ሹመት ለዕድሜ ልክ ነው አይልም። ነገር ግን አንቀጽ ሶስት የተተረጎመው እንደዛ ነው። አንቀጽ ሶስት ንዑስ አንቀጽ አንድ እንደሚለው ከሆነ የጠቅላይ ፍርድ ቤትና የበታች ፍርድ ቤት ዳኞች በጥሩ ሥነ ምግባር በሥልጣናቸው ይቆያሉ። አንድ ጊዜ ብቻ በ1805 ሹምሽር ተካሂዷል። ዳኞቹ ስልጣናቸው እድሜ ልክ እንዲቆይ የተደረገው ውሳኔዎቻቸው በፖለቲከኞች እንዳይሸበቡ ነው። የጠቅላይ ፍርድ ቤት ዳኞች በፍትህ ስርዓቱ በገለልተኝነት ያገለግላሉ። ሆኖም የጠቅላይ ፍርድ ቤት ዳኞች የሚሾሙት በፖለቲከኞች ነው። ሹመቱን የሚሰጡት ፕሬዚደንቶች ዳኞቹን ሲሾሙ በፖለቲካ አስተሳሰባቸው መርጠው ነው። አዲሱን ክፍለ ዘመን ከጀመርን አንስቶ ዳኞቹ ድምጽ የሚሰጡት በግል እምነታቸው ተነስተው ነው። አንድ ጥናት እንዳመለከተው 98% ከ1970ዎቹ እስከ 2006 ዓ. ምህረት እንደ አውሮፓውያን ዘመን አቆጣጠር በአማካይ የጠቅላይ ፍርድ ቤቱ ዳኞች ለ26 ዓመታት በስልጣን ላይ ቆይተዋል። አንዳንድ ጊዜ በፈቃዳቸው ጡረታ የሚወጡ ዳኞች በፖለቲካ አመለካከት የሚቀርባቸው ፕሬዝዳንት እስኪመረጥ ድረስ ጡረታቸውን ያዘገያሉ። በጠቅላይ ፍርድ ቤቱ ከዘጠኙ ዳኞች በሞት ወይም በጡረታ አንዱ ወይም አንዷ ሲገለሉ ክፍተቱን ለመሙላት የሚከናወነው ሂደት በፖለቲካ አመለካከት የተወሳሰበ ነው። ፕሬዚዳንት ባራክ ኦባማ ዳኛ ሜሪክ ጋርላንድን ለጠቅላይ ፍርድ ቤቱ ማጨታቸውን ካሳወቁ በኋላ የተናገሩት የሪፐብሊካን ፓርቲው የሴኔቱ መሪ ሚች ማኮኔል የፕሬዚዳንቱን እጩ ጉዳይ እንደማያዩ በድጋሚ አረጋግጠዋል። ነገሩ ሁሉ እንካ በንካ ይሆንና ሪፐብሊካንም ሆነ ዴሞክራት ማንም ፕሬዚደንት ኃላፊነቱን በአግባቡ እንዳይወጣ ይሆናል ሲሉ አስጠንቅቀዋል። ፕሬዚደንት ባራክ ኦባማ